Boy. የአፍሪካ ህብረት የሰላም ንግግሩን የሚመሩ አካላትን እንዲሁም ንግግሩ የሚጀምርበትን ቀንና ስፍራ አሳውቆ የሰላም ውይይቱ እንዲጀመር ኦፊሴላዊ ጥሪ ማቅረቡን የመንግስት ኮሚኒኬሽን አገልግሎት ዛሬ ይፋ አድርጓል። የህብረቱ ግብዣ መንግስት ከዚህ ቀደም ያቀረባቸውን አቋሞች የጠበቀ ሆኖ ተገኝቷል ያለው የመንግስት ኮሚኒኬሽን ንግግሩ በአፍሪካ ህብረት አደራዳሪነት ብቻ እንዲሆንና ያለ ቅድመ ሁኔታ እንዲደረግ መንግስት አቋሙን ሲገልጥ መቆየቱንም አመልክቷል። ግጭቱን ለመፍታት መንግስት ሲወስ ወስዳቸው ቆይቷል ያላቸውን ሁሉንም አይነት የመፍትሄ እርምጃዎች አጠናክሮ ይቀጥላል ሲልም አክሏል። የኢትዮጵያ መንግስት ተደራዳሪ ቡድን አባል የሆኑት አምባሳደር ሬድዋን ሁሴንም በትዊተር ገጻቸው ባሰፈሩት ጽሁፍ የአፍሪካ ህብረት የሰላም ንግግር ጥሪ ማቅረቡን አረጋግጠው የኢትዮጵያ መንግስት የህብረቱን ግብዣ ተቀብሏል ብለዋል። ህብረቱ ያቀረበው ጥሪ ግጭቱን በሰላማዊ መንገድ ለመፍታትና ውይይቶች ያለምንም ቅድመ ሁኔታ እንዲደረጉ ካለን በመርህ ላይ የተመሰረተ አቋማችን ጋር የሚጣጣም ነው ብለዋል። አምባሳደር ሬድዋን በትዊታቸው ጦርነቱ ሰላማዊ መፍትሄ እንዲያገኝ ዲፕሎማሲያዊ ጥረት ሲያደርግ የቆየው የአፍሪካ ህብረት ባለፈው ቅዳሜ ነበር የሰላም ንግግር እንዲጀመር ጥሪ ያቀረበው። የመንግስት ኮሚኒኬሽን አገልግሎትም ሆነ አምባሳደር ሬድዋን መንግስት የአፍሪካ ህብረትን የሰላም ውይይት ግብዣ መቀበሉን ቢያሳውቁም ንግግሩ ስለሚደረግበት ስፍራና ቀን ግን አልጠቀሱም። በዚሁ ጉዳይ ላይ ከመንግስት ኮሚኒኬሽን ተጨማሪ መረጃ ለማግኘት ያደረግነው ጥረትም ለጊዜው አልተሳካም። ይሁንና የ አሜሪካ ድምጽ የተመለከተውና የህብረቱ ኮሚሽን ሊቀመንበር ሙሳፋኪ መሐመድ ፊርማ ያረፈበት ደብዳቤ ከኢትዮጵያ መንግስትና ከህወሀት ጋር በተደረገው ቀጣይነት ያለው ምክክር ላይ በመመስረት በአፍሪካ ህብረት በሚመራው የኢትዮጵያ የሰላም ሂደት አውድ ስር ከመስከረም 28 2015 ዓ.ም ጀምሮ በደቡብ አፍሪካ ሊካሄድ ለታቀደው የሰላም ንግግር ሊቀመንበሩ ግብዣ ማቅረባቸውን ያመለክታል። የሰላም ውይይቱ በአፍሪካ ቀንድ የህብረቱ ከፍተኛ ተወካይ በቀድሞው የናይጄሪያ ፕሬዚደንት ኦሉሴጉ ሲሆን ኦባሳንጆ አመቻችነትና መሪነት እንደሚካሄድም በደብዳቤው ተገልጿል። ታዋቂ አፍሪካውያን ደግሞ ድጋፍ በማድረግ እንደሚሳተፉ በደብዳቤያቸው የገለጹት የህብረቱ ኮሚሽን ሊቀመንበር የቀድሞው የኬንያ ፕሬዚደንት ኡሁሩ ኬንያታና በአሁኑ ወቅት በአፍሪካ ህብረት በማገልገል ላይ የሚገኙት የቀድሞ የደቡብ አፍሪካ ምክትል ፕሬዚደንት ዶክተር ፉምዚሌ ምላምቦ ንጉካ በሰላም ውይይት ሂደቱ ላይ እንደሚሳተፉ አመልክተዋል። ውይይቱን አስመልክቶ የአሜሪካ ድምጽ ማብራሪያ የጠየቀው የአፍሪካ ህብረት አስፈላጊ ሆኖ ሲገኝ ከተደራዳሪዎቹ ጋር በመመካከር ዝርዝር መረጃ እናቀርባለን የሚል ምላሽ በህብረቱ ኮሚሽን ሊቀመንበር ቃል አቀባይ ኤባ ካሎንዶ በኩል ሰጥቷል። በአፍሪካ ህብረትና በህብረቱ የአፍሪካ ቀንድ ከፍተኛ ተወካይ የቀድሞው የናይጄሪያ ፕሬዚደንት ኦሉሴጎን ኦባ ሳንጆ ላይ እምነት የለኝም በማለት ይዞት የቆየውን አቋም በመቀየር ህወሀት በአፍሪካ ህብረት የሚመራውን ድርድር እንደሚቀበል በመስከረም ወር መጀመሪያ ላይ ማሳወቁን ተከትሎ ሁለቱም አካላት በአፍሪካ ህብረት ለሚመራው የሰላም ውይይት ተመሳሳይ አቋም ይዘዋል። ይሁን እንጂ እስካሁን ባለው ሂደት ጦርነቱን በማቆም ወደ ድርድር ሳይመለሱ ቆይተዋል። ለዚህ ደግሞ ዋናው እንቅፋት በሁለቱ ወገኖች መካከል መተማመን አለመኖሩ መሆኑን የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልኡክ ማይክ ሃመር መናገራቸው የሚታወስ ነው። ለግጭቱ ሰላማዊ መፍትሄ ለማፈላለግ ከነሐሴ 3 2014 ዓ ም ጀምሮ ለ11 ቀናት በኢትዮጵያና በአፍሪካ ቀንድ ቆይታ ያደረጉት ልዩ ልኡክ ማይክ ሃመር ለዚህ ጉዳይ በድጋሚ ከትናንት በስቲያ ወደ ኬንያ ደቡብ አፍሪካና ኢትዮጵያ መላካቸው ይታወቃል። ሃመር ለ15 ቀናት በሶስቱ ሀገራት በሚያደርጉት ጉብኝት ጦርነቱ በአስቸኳይ በሚቆምበትና በአፍሪካ ህብረት በሚመራው የሰላም ውይይት ዙሪያ ከየሀገራቱ መንግስታት ባለስልጣናትና ሌሎች ባለድርሻዎች ጋር እንደሚወያዩ የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት መግለጫ ያመለክታል። ይህ በእንዲህ እንዳለ የኢትዮጵያ አየር ኃይል በሰሜን ምዕራብ ትግራይ አዲዳሮ ትናንት በተፈናቃዮች ላይ ፈጽመዋል ባለው የድሮን ጥቃት 65 ሰዎች ተገድለዋል ከሰባበላይ የሚሆኑ ደግሞ ቆስለዋል ሲል የትግራይ ክልል የውጭ ጉዳዮች ቢሮ የተባለው አካል ዛሬ ባወጣው መግለጫ ከሷል። የህወሓት ቃል አቀባይ አቶ ጌታቸው ረዳም ትናንት በትዊታቸው እንዳሉት ሁሉ የጥቃቱ ሰለባዎች በአዲያቦ ከሚገኙ የተፈናቃዮች መጠለያ ጣቢያዎች በጦርነቱ ምክንያት ሂደው እየተጠለሉ ናቸው ብሏል መግለጫው። ይህን ክስ በተመለከተ እስካሁን ከኢትዮጵያ ይሁን ከኤርትራ መንግስት በኩል የተሰጠ ምላሽ የለም። ሆኖም በአዲዳሮ ሰላማዊ ሰዎችን ኢላማ ያደረገ የአየር ጥቃት ተፈጽመዋል በሚል ህወሓት ከዚህ ቀደም ላቀረበው ክስ ምላሽ የሰጠው የኢትዮጵያ መንግስት በተለያዩ ድረገጾቹ በሰጠው ማብራሪያ በትግራይ ክልል አዲዳሮ የኢትዮጵያ አየር ኃይል የህወሓት ወታደራዊ ቁሳቁሶችና ተተኳሾች ያሉበትን ቦታ ኢላማ አድርጎ እርምጃ ወስዷል ብሎ እንደነበር ይታወቃል። የመከላከያ ሰራዊት በወሰዳቸው እርምጃዎች በሲቪሎች ላይ ጉዳት አላደረሰም ሲልም አመልክቷል። በሌላ ተያያዥ ዜና በትግራይ ክልል የሚገኙ የሰብአዊ ሰራተኞችን የማፈራረቅ እንቅስቃሴ መጀመሩን የ የተባበሩት መንግስታት ድርጅት አስታውቋል። የድርጅቱ ዋና ጸሐፊ ቃል አቀባይ ስቴፋን ዱጃሪች ትናንት በሰጡት መግለጫ ሰራተኞቹ ዛሬ በአፋር በኩል በየብስ በሰላም ተንቀሳቅሰዋል፣ ሌሎችም በቅርቡ ጉዞ ይጀምራሉ ብለዋል። ሰራተኞችን የማንቀሳቀሱ ተግባር ጦርነቱ ካገረሸበት ከነሐሴ 18 ጀምሮ ተቋርጦ እንደነበረም ነው የገለጹት። ይህን ለውጥ በደስታ እንቀበላለን ያሉት ቃል አቀባዩ የህይወት አድን አቅርቦቶች ሂደት እና የተባበሩት መንግስታት የሰብአዊ አየር አገልግሎት በረራዎች እንደገና እንዲጀመሩም እንጠይቃለን ብለዋል። የቪኦኤ የተመድ ዘጋቢ ማርጋሬት በሽር እንደዘገበችው በረራዎቹ ከነሐሴ 19 ጀምሮ መቋረጣቸውን ጠቅሰው ይህም ወደ ክልሉ የሚደረገው አቅርቦት እንዲቆም አድርጓል ነው ያሉት። ጦርነቱ በትግራይ በአፋርና በአማራ ክልሎች በመቶ ሺዎች የሚቆጠሩ ሰዎችን ከቀያቸው ማፈናቀሉን እና በትግራይ ክልል ሰፊ ቦታዎች እንዲሁም በአማራና አፋር ክልሎች የሚገኙ በርካታ አካባቢዎችን አሁንም ድረስ የ የሰብአዊ እርዳታ አቅራቢዎች ሊደርሱባቸው እንዳልቻሉም አመልክተዋል። ምንም እንኳን የጸጥታ ችግሮች የተደራሽነት ገደቦችና የግብአት እጥረት ቢኖርም አጋሮቻችን በሶስቱ ክልሎች ሊደርሱባቸው በሚችሉባቸው አካባቢዎች ምላሽ መስጠታቸውን ቀጥለዋል ሲሉም ቃል አቀባይ ወክለዋል። የዓለም አቀፍ ቀይ መስቀል ኮሚቴ የኢትዮጵያ ቅርንጫፍ ደግሞ በአማራ ትግራይና አፋር ክልሎች ግጭት በተከሰተባቸው አካባቢዎች ቁስለኞችን ለሚያክሙ ሆስፒታሎችና የጤና ተቋማት አስቸኳይ የሕክምና ቁሳቁስ ማቅረቡን በትዊተር ገጹ አስታውቋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ